ሁለት ግዙፍ የጤና ክንዋኔዎች በዓለም አቀፍ ደረጃ ባለፈው ሳምንት ውስጥ እውን ሆነዋል ወይም ተከናውነዋል። አንዱ ዓለም አቀፍ የክትባት ዘመቻን ለማስታዋወቅ የተወሰደውና ኢትዮጵያ ውስጥ ፕሬዚዳንቱ ያስጀምሩት የክትባት ሳምንት ሲሆን ሌላው ዓለም አቀፍ ጸረ ወባ ቀን ነው። በዛሬው የጤና ዝግጅት ሶሎሞን አባተ ዓለም አቀፉንና የኢትዮጵያን የወባ ሁኔታ ያነሳል ነው። የተጠናከረ ዓለም አቀፍ ድጋፍ ከተገኘ እንደ ወባ ዐይነቱን ሊከላከሉት የሚቻል የማኅበረሰብ ጤና ችግር ለማቆም ይቻላል የሚል እምነት እንዳለው የዓለም የጤና ድርጅት ይናገራል። ለዓለም አቀፉ ጥረት እስከ ሁለት ሺህ ዓመተ ምሕረት በአውሮፓውያን የዘመን አቆጣጠር በዓመት ይገኝ የነበረው ድጋፍ ከ100 ሚሊዮን ዶላር በ2012 ዓ ም ከዛሬ ሁለት ዓመት በፊት እስከነበረው ጊዜ ማለት ነው ወደ 1.94 ቢሊዮን አድጓል። በዚያ ጊዜ ውስጥ ታዲያ ከወባ ጋር የተያያዘው የሞት መጠን በዓለም ዙሪያ በአርባ ሁለት ከመቶ አፍሪካ ውስጥ ደግሞ በግማሽ ቀንሷል። ከሦስት ሚሊዮን በላይ ሕፃናት ሕይወትን ከሞት ለመታደግ ተችሏል ይላሉ የዓለም የጤና ድርጅት ደብሊው ኤች ኦ ዓለም አቀፍ የወባ መርሃ ግብር ዳይሬክተር ጆን ሪደር። ለጸረ ወባ እንቅስቃሴ የሚሰጠው የገንዘብ ድጋፍ መጨመር በግልጽ የሚታይ ትርጉም አለው። በ2012 ዓ ም 70 ሚሊዮን አጎበሮች ተሰራይተው ነበር። ባለፈው ዓመት ያ ቁጥር 136 ሚሊዮን ደርሷል። በዚህ በያዝነው ዓመት ደግሞ ወደ 200 ሚሊዮን አጎበሮችን ለማሰራጨት እየሠራን ነው እንዲህም ሆኖ ታዲያ ወባ ዛሬም የዓለም ሰቀቀን እንደሆነ ነው። በተለይ ደግሞ በአፍሪቃ ደብሊው ኤች ኦ እንደሚለው 207 ሚሊዮን ሰው በየዓመቱ በወባ ይያዛል። 620ሺህ ሰው በወባ ምክንያት በየዓመቱ እየሞተ ነው ከዚህ ከፍተኛ የወባ ሞት መጠን ሰባ ከመቶ የሚደርሰው ከሰሐራ በስተደቡብ ባሉ ዕድሜያቸው አምስት ዓመት ያልደፈነ ሕፃናት ላይ ነው። ከዚህ የጉዳት መጠን ደግሞ ሰማንያ ከመቶው የሚደርሰው በዐሥራ ስምንት የአፍሪቃ ሀገሮች ውስጥ ሲሆን፣ ግማሹን የሚሸከሙት ናይጄሪያና ኮንጎ ዲሞክራሲያዊት ሪፐብሊክ ናቸው። ለመሆኑ የኢትዮጵያ የዛሬ የወባ ገጽታ ምን ይመስላል? በኢትዮጵያ ጤና ጥበቃ ሚኒስቴር የሀገር አቀፍ የወባ መርሃ ግብር አስተባባሪ ወይዘሪት ህይወት ሰሎሞንን አነጋግሬ ነበር። የዘንድሮው ጸረ ወባ ሥነ ሥርዓት የተካሄደው ባህር ዳር ላይ ነበርና ለምን ባህር ዳር ስል የመጀመሪያ ጥያቄን አቀረብኩላቸው። ብዙ ጊዜ ከአዲስ አበባ ወጣ ባ ማለት ነው የምናከብረው የዘንድሮ ባህር ዳር ላይ ሆነ እንጂ የአምናው በኦሮሚያ ክልል ጅማ ላይ ነበር የተከበረው እና በየዓመቱ እንዲሁ ወባማ በሆኑ ቦታዎች ላይ ህብረ መንገዱን የወባ ሁኔታን የመፈተሽ ህብረተሰቡንም የማነቃቃት ስራ ለመስራት ከአዲስ አበባ ውጭ ነው ሚከበሩ። ወባማ የሆኑ ቦታዎች ሲሉ አንድ ተያይዞ እንዲነሳ የፈለግኩት ነገር ነበር። ከዚህ በፊት አማራ ክልል በተለይ በዚህ አሁን የዘንድሮ በዓል በተከበረበት ባህር ዳር አካባቢና ወጣም ብለው ባሉ ስፍራዎች እጅግ በጣም ተስፋፍቶ የነበረበትና ብዙ እልቂት አድርሶ የነበረበት ጊዜ ትዝ ይለናል ወባ የዘንድሮ ሁኔታስ ምን ይመስላል? ጠቅለል ያለ ነገሩን ለመናገር ያው እንደ ሀገራችን ነው። ወባማ የምንለው ቦታ በቆዳ ስፋቱ ወደ ሰባ አምስት ከመቶ የሚሆነው ነው። እና በዚህም አካባቢ የሚኖር ህዝብ ያው ለወባ ተጋላጭ ነው እንላለን። የህብረተሰብ ቁጥሩን እንዲሁ ለመገመት ያህል ስልሳ ከመቶ የሚሆነው እነዚህ ወባማ በሆኑ አካባቢዎች የሚኖር ህዝብ ነው። የወባ ሁኔታ የአሁኑም በምናይበት ጊዜ በአጠቃላይ ካለፉት አምስት ስድስት አመታት ወዲህ በከፍተኛ ሁኔታ እየቀነሰ ነው ያሉ። ይህም ሲባል መገለጫዎቹ በወባ ህመም የሚታመሙ የህብረተሰቡ ክፍል ቁጥሩ ቀንሷል፣ እንዲሁም ደግሞ በወባ ሳቢያ የሚሞተው ህዝብ ቁጥር ቀንሷል። እነዚህ ዋነኛ መገለጫዎች ሊሆን ስላሉ፣ እዚህ በተጨማሪ ጥናቶች ይህንን ያረጋገጡበት ሁኔታ አለ። ለምሳሌ ያህል ለመጥቀስ ወደ ስልሳ ሰባት ከመቶ የሚሆነው የወባ ህመም ቁጥር እንደቀነሰ ይታያል። እንዲሁም በተጨማሪ የሆስፒታል ተኝቶው ከሚታከሙት ውስጥ በአርባ ስምንት ከመቶ እንደቀነሰ ሪፖርቶች ያሳያሉ። የቅርብ ጊዜ ደግሞ መረጃዎች እንደሚያሳዩም እድሜያቸው ከአምስት ዓመት በታች ከሆኑት ውስጥ ወደ ሰማንያ አንድ ከመቶ በወባ ህመም መታመማቸው እንደቀነሰ ሲያሳይ ለሞት ደግሞ ከሚደረጉት በሰባ ሶስት በመቶ መቀነሱ ይታወቃል። ወባ በተለይ ብዙ ጥፋት የሚያደርሰው እድሜያቸው ከአምስት አመት በታች በሆኑ ህጻናት ላይ እንደሆነ ይታወቃል እና በአጠቃላይ ይሄንን ሰማኒያ አንድ ከመቶ መቀነሱን ስድሳ ሰባት ከመቶ የወባ ህመም መቀነሱን እና ሌሎቹንም ውጤቶች ያነጻጸሩት ከየትኛው አመት ጋር ነው? ይሄ ውጤት የሚያሳየው ለባለፉት አስር አመታት የነበረውን ኬስ እና የቅርብ አመት የምንለው የሁለት ሺህ አስራ ሁለት አስራ ሶስት አመቶች ሲነጻጸር ነው። ይህንም ውጤት የታየው ጤና ጥበቃ ሚኒስቴር ከአጋር ድርጅቶች ጋር እንዲሁም ደግሞ ዓለም አቀፍ ድርጅቶች እንደ ዓለም የጤና ድርጅት ጋር በጣም ስ ይሰራል። የወባ ሁኔታ ምን ይመስላል የሚለውም በየጊዜው ተሻክ ይሄዳል እና ይህም ያው በዓለም አቀፍ ድርጅት የዓለም የጤና ጥበቃ በተሰራ ጥናት የተገኘ ውጤት ነው። ሌላው ኢትዮጵያ የምትታወቀው በከፍተኛ የወባ ወረሽ ቶች ብዙ ህዝብ በአጭር ጊዜ ውስጥ ለከፍተኛ ህመም እና ሞት የሚታቀጥራግበት ነው። ይህ ታሪክ በብዙ ሁኔታ የተቀየረበት ነው። ለባለፈው አስር አመት ሀገር አቀፍ ደረጃ ምንም አይነት ወረርሽኝ አለመከሰቱ ይህ እንደ ትልቅ ሰክሰስ የሚታየ ነው እና የአማራ የግል ላይ ያው ተመሳሳይ የናሽናል ስቴቱን ነው የሚያሳየው። ቀደም ሲል እርሶም እንዳሉት ብዙ ኬዝ ችግር የነበረበት ነበር። አሁን ግን ይህ ነገር ተቀርፎ ወባ የቀነሰበት ሁኔታ ታይቷል። በቀጣይ ፈልገው ወባ የህብረተሰብ ችግር የማይሆንበት ደረጃ ለማውረድ ነው። ይህንንም በማመላከት የአዲሱ ስትራቴጂክ ስና የታቀደው ወባ ማስወገድ መቆጣጠር ስራ በሰፊ የሚሰራበት ይሆናል ማለት ነው። ወባ የህብረተሰቡ ችግር የማይሆንበት ደረጃ ላይ ማድረስ፣ ይሄ የእናንተ ራእይ ነው። እንደ ራእይ እንደ ሀገር የተቀመጠው ከወባ የጠዳች የኢትዮጵያን ማየት ነው ነው። በዋነኝነት ግን ግቦች ተቀምጠዋል። ሶስት ግቦች አሉ። አንድኛውም በወባ የጸዳ ወይም ማሌሪያ ኤሊሚኔሽንን መተግበር አነሱት። እየሰራችሁ ያላችሁት ምላሽ በምን ዙሪያዎች ላይ እያተኮረ ነው? ወባን ለመቆጣጠር ብዙ ስትራቴጂዎች አሉ በዓለም አቀፍ ደረጃ የሚመከሩ እና የነዛ ስትራቴጂዎች አካል ነው እኛም ማገድ ተገበር ያለው ለምሳሌ የበሽታውን ለመከላከል የትንኝ ቁጥጥርን ጨምሮ የሚሰሩ ስራዎች አሉ። ለምሳሌ ያህል የአጎበር ስርጭት አለ። አጎበር በነጻ ተገዝቶ እንዲሰራ ይደረጋል ለህብረተሰቡ። እንዲሁም ደግሞ ቤት ለቤት ርጭት ይችላል ። ይሄ የትንኝ ቁጥጥሩ አካል ሲሆን በተጨማሪ ደግሞ ወባማ አካባቢ ለትንኝ ርቢ ምቹ የሆኑ ቦታዎችን ለትንኝ ርቢ ምቹ እንዳይሆኑ ህብረተሰቡንም በማሳተፍ የሚሰሩ ስራዎች አሉ። በዚህ በተጨማሪ ህብረተሰቡ የወባ ህመም ምልክት በሚታይበት ጊዜ ነፃ የሆነ የምርመራና ሕክምና አገልግሎት የሚያገኝበት ሁኔታ በክፍ ተስፋፍቷል። የጤና መስፋፋት ስራው በከፍተኛ ሁኔታ እየተሰራ ነው ያለው አሁን ባለበት ሁኔታ አስራ ስምንት ሺህ ወደ አስራ ዘጠኝ ሺህ የሚሆኑ የጤና ተቋማቶች አሉ እንደ ሀገራችን፣ ከዚህም በላይ የሆነን ቁጥሩ። የወባ ምርመራና ሕክምና በሁሉም ቦታዎች ላይ በነጻ ነው የሚካሄደው። ሌላው ህብረተሰቡን ግንዛቤ የመፍጠር ስራ ነው የሚሰራው። ህብረተሰቡ ስለ በሽታው ምንነት በደርዝ እንዲያውቅ፣ እንዲሁም ደግሞ ራሱን እንዴት ከወባ ሕመም እንደሚከላከል በከፍተኛ ሁኔታ የግንዛቤ ስራ ይሰራል። ለዚህም ደግሞ የጤና ኤክስቴንሽኑ እንደ ትልቅ አጋዥ ሞተር ነው እየሰራ ያለው። በተጨማሪ ደግሞ የህብረተሰብ አደረጃጀቶች ውስጥ ካሉ የጤና ልማት ሰራዊት የሚባል አለ በቅብ የተጀመረ ነው። ይህም ለወባ ቁጥጥር ስራው በጣም እያገዘ እንዳለ፣ የዘንድሮው መርህ የዛሬ ጥረት ለነገ ሀሴት ወባን በጋራ እናስወግድ የሚል ነው። የሀገር አቀፍ የወባ መርሃ ግብር አስተባባሪዋን ወይዘሪት ቴዎድሮስ ሰሎሞንን ለዛሬ አመሰግናለሁ። ሌሎች አነሣናቸው ብዙ ነጥቦች አሉ። ወደፊት በሌሎች ዝግጅቶች እንመለስባቸዋለን። ወባ የማኅበራዊ ጤና ብቻ ሳይሆን የሀገር አጠቃላይ ምጣኔ ሀብትም ደንቃራ ነው። አፍሪቃ በምርት መጓደልና በአምራች ኃይል በወባ ምክንያት አቅም ማጣት ምክንያት በየዓመቱ 12 ቢሊዮን ዶላር ታጣለች። በአንዳንድ ሀገሮች የጤና ጥበቃ በጀቱን እስከ አርባ ከመቶ በሚደርስ መጠን አንቆ ይይዘዋል። የወባ ችግር። የደብሊዩ ኤች ኦ የወባ መርሃ ግብር ዳይሬክተር ሪደር፣ ወባ ንዋይ የሚጠይቅ በሽታ ነው። የተወሰነው መዋለ ንዋይ ደግሞ በጥቅል አገላለጥ የጤና ጥበቃ ሥርዓቱን ለማጠናከር ሊውል ይገባል። ዓለም አቀፉ ወባን እንቀልብስ ዘመቻ ለመጪዎቹ ስድስት ዓመታት ቢያንስ የአምስት ነጥብ አንድ ቢሊዮን ዶላር ድጋፍ ይጠይቃል።